በአማራ ክልል የሰሜን ጎንደር ዞን ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ኢንስፔክተር ይበልጣል መርሻ ዛሬ ሐሙስ ለአሜሪካ ድምፅ በስልክ እንደገለጹት ከትናንትና በስቲያ የካቲት 18 ቀን 2017 ዓ ም ከረፋዱ 3 ሰዓት ከ30 ገደማ የሰሌዳ ቁጥሩ ኢቲ 11591 የሆነ በተለምዶ ካሶኒ እየተባለ የሚጠራ የደረቅ ጭነት መኪና ከበየዳ ወደ ደባርቅ ከተማ እየተጓዘ ሳለ ልዩ ስሙ አበርጊና በተባለ ስፍራ ላይ በመገልበጡ በተሳ ፋሪዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል። ወደ አስራ ስድስት ሰው ደርሷል። አሁን መጠ ቶታል። ተጎጂዎች አምስት አንድ ናቸው። ወደ ሰላሳ አምስት ማለት ነው ቁስኛ ያው ከሁለት ሶስት ምናምን ተፈናቃይ ሊኖር ይችላል። ከሌላ አደጋውን ያደረሰው መገልበጥ ነው። አካባቢ የተሽከርካሪ ጦት ስላለበት ማህበረሰቡ ኖርማሊ የተሽከርካሪ ጦት ስላለ ወደዚህ ወደ ከተማው ለመድረስ ኦይል ከጫነ በላይ ነው አስገድዶ እንትን የተባለ የተሰቀለ ከእህሉ ላይ ከጭነቱ ላይ ማለት ነው በላይ ልክ እንደ ደረግ ጭነት እና በሱ ምክንያት አደጋው ሊፈጸም ችሏል። ከአስራ ስድስቱ ሟቾች መካከል ተፈናቃዮች አሉበት ያሉት ኢንስፔክተር ይበልጣል፣ የጭነት መኪናው አሽከርካሪ እስካሁን በቁጥጥር ስር እንዳልዋለ ተናግረዋል። ለጭነት ተሽከርካሪው መገልበጥ ምክንያት ነው ያሉትን ኢንስፔክተር ይበልጣል ዘርዝረዋል። አሽከርካሪው አልተያዘም። ልጁ ለአካባቢው እንግዳ ነበረ። ለመጀመሪያ ጊዜ ወር ሁለተኛ ጊዜ ነበረ ዚ አካባቢ የመጣው ና አካባቢው ን አያውቁም መንገዱ ሚቀጥል ኦቨርሎድ ነው። ከአደጋው ከተረፉት ተሳፋሪዎች አንዱ እንደሆነ የሚናገረው ዮሐንስ ምትኬ በሰሜን ኢትዮጵያው ጦርነት ሳቢያ ከትግራይ ክልል በ2013 ዓ ም ተፈናቅሎ በደባርቆ ወረዳ ከማህበረሰቡ ጋር ተቀላቅሎ እንደሚኖር ጠቅሶ ወደ በረሃ ለስራ ፍለጋ እየተጓዘ እንደነበር ገልጿል። ለዚህም አበርጊና ቀበሌ ከእርሱ ጋር 18 ተፈናቃዮች በተሽከርካሪው መሳፈሪያቸውን አውስቶ አንድ ኪሎ ሜትር እንኳን ሳይርቅ አደጋው መድረሱን አስረድተዋል። ዮሐንስ አደጋው በእ ላይ ባደረሰበት ጉዳት በደባርቅ ሆስፒታል በሕክምና እየተረዳ እንደሚገኝ አስታውቆ አብረውት ከተሳፈሩት ውስጥ ህይወታቸው ያለፈ እንዳሉም ገልጿል። ላይ ብዙ አለው ምናም ሲ ነው። በቅርቡ በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ተፈናቅለው በደባርቅ ወረዳ ከማህበረሰቡ ጋር ተቀላቅለው ከሚኖሩት መካከል የተፈናቃዮች ማህበር ምክትል ሊቀመንበር የሆኑት መርጌታ ጠበቅ ወልደ ገብርኤል ከሁለት ሺ አስራ አምስት አመተ ምረት ወዲህ በአመት አንድ ጊዜ ብቻ እርዳታ ስለሚሰጣቸው አብዛኛዎቹ ለቀን ስራ ከቦታ ቦታ እንደሚንቀሳቀሱ ገልጸዋል። ከትናንት በስቲያ የመኪና አደጋ ጉዳት የደረሰባቸው አስራ ስምንት ተፈናቃዮች ግን የዓለም ባንክ በአበርጊና ብርና ምግብ ይሰጣል፣ ለስራ ያደራጃል የሚል መረጃ ሰምተው እንደተጓዙና በስፍራው ከደረሱ በኋላ እርዳታ እንደማይሰጥ ሲረዱ ለስራ ፍለጋ ወደ በረሃ ለመሄድ አቅደው እየተመለሱ እንደነበር የማህበሩ ሊቀመንበር መርጌታ ጠበቃው አብራርተዋል። ባለው ቦታ ላይ አጠቃላይ በዚህ በዚህ ባንክ ላይ የተነገሩ አጠቃላይ በቁጥር አስራ ስምንት ዘጋዋል አስራ ስምንት ነው። እዛ ውጭ የለም። ዓለም ባንክ ብር ይሰጣል ወይም ያደራጃሉ። ምክንያቱ በዓለም ባንክ ምክንያት ነው። ማለትም ብር ማደራጃ ይሰጣል። በየቀበሌውን ነው የሚያደራጅ ሲባል አብዛኛው ሰው ተፈናቀ የሄድበት የቻለ መጀመሪያ በዛ ምክንያት ከዛ ግን ሂዶ እንኳን ያለን ሊያገኝ ህይወታቸውን አቶሆነ ይመስል ከዚህ በኋላ የምናደርጋለን ደብራ ሂደን ሰርተን መብላት ነው ያለብን። በቃ ወደ በራ እንሄዳለን ነው በቃ ለጥቆላ ደ ሳት የመጣ የነበረው ማለት ነው። ወይም አንስሰን ቢሆን እንበራለን ሴፌድ አንስሰን እንበራ ነበር ማለት ነው። ሴቶቹም አብሮ ተመልሶ መጥተው ነበር። በደባርቆ ወረዳ ከሁለት ሺህ በላይ የጦርነት ተፈናቃዮች ከማህበረሰቡ ጋር ተቀላቅለው ይገኛሉ። ለአሜሪካ ድምጽ አስቴር ምስጋናው።